የታንዘኒያ የምርጫ ባለስልጣኖች የትላንቱን ፕሬዝዳንታዊና ዲሞክራሲያዊ ምርጫ ቀዳሚ ውጤት ዛሬ እንደሚያስታውቅ ገልጸዋል። ለረጅም ጊዜ የሀገሪቱን ሲገዛ የቆየው ፓርቲ የሀገሪቱን እድገት ደረጃ እንዲያፋጥንና እየጨመረ የሄደውን ከፍተኛ የድህነት ብዛትን ለመቀነስ የሚቻልበት መንገድ እንዲቀይስ ጫና ሲደረግበት ቆይቷል። የተቃዋሚ ፓርቲዎች ጥምረት ጠቅላይ ሚኒስትር የነበሩትን ኤድዋርድ ላዎሳን ለፕሬዝዳንትነት እንዲወዳደሩ በማቅረብ በገዢው ፓርቲ ላይ ተግዳሮት ደቅኗል። በሀገራችን ሰላም ስላለ ታንዜኒያውያን በምርጫው ድምጻቸው እንዲሰጡ መክራለሁ። በሀገራቸው ታሪክ ለመስራት የሚችሉበት አንዱ ይህ ብቻ ነውና፣ ሰላምና መረጋጋት ስላለ ታሪክ እንድንሰራ እርዱን ሲሉ ላሆሳ ጥሪ አቅርበዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጂል ግሪክ ትላንት በዳሬሰላም የምርጫ ጣቢያዎች ተዘዋውራ ከተመለከተች በኋላ በመዲናይቱ የታየው የምርጫ ሂደት ሰላማዊ ነበር ብላለች። ግጭትና መነሳሳት ሳይታይበት በጥሩ ሁኔታ የተካሄደ እንደሚመስልም ጠቁማለች። የምርጫውን ሂደት እየተከታተለ የሚገኘው ሌላ የአሜሪካ ድምፅ ሬዲዮ ጋዜጠኛ ቪንሰንት ማኮሪም የምርጫ ካርድ እጥረት ከሚታይባቸው አንዳንድ የምርጫ ጣቢያዎች በስተቀር በተለይም በዋና ከተማዋ ዳር ሰላም ያለንከን በሰላም እንደተካሄደ ገልጿል። Well, just like, uh, in any situation, uh, there were a few problems here and there. There were እንደ ማንኛውም የምርጫ ሂደት እዚህም እዚያም ጥቃቅም ችግሮች ነበሩ። በአንዳንድ ቦታዎች የምርጫ ካርድ በጊዜ ባለመድረሱ የድምፅ አሰጣጡ ሂደት ዘግይቶ ነበር። ረጃጅም ሰልፎች ነበሩ፣ አንዳንዶቹም ወደ ሌላ የምርጫ ጣቢያዎች ለመሄድ ተገደዋል። አንዳንድ የምርጫ ጣቢያዎች ደግሞ የመራጮች ስም ዝርዝር የተመዘገበበት ሰነድ ስላልተገኘ እስከሚጣራ ሲጠበቁ ታይቷል። ከእነዚህ ውጭ ግን ምርጫው በአብዛኛው ሰላማዊ ነበር ለማለት ይቻላል። ከ140 በላይ የሚሆኑ ዓለም አቀፍ የምርጫ ታዛቢዎች የትላንቱን ፕሬዝዳንታዊና የምክር ቤታዊ ምርጫ ሂደትን ለመከታተል በሀገሪቱ ተገኝተዋል።